ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 3 2008 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ ነን። በኢትዮጵያ የዕለት ደራሽ እርዳታ የሚፈልገው ቁጥር ከ8 ሚሊዮን በላይ መሆኑን የሚመለከት ዘገባ በአብይ ርዕስ ይዘናል። የብሩንዲ ውጥረትና ለጎረቤቷ ሩዋንዳ የተረፈ ዳፋው፣ አልሻባብና አዲስ ስትራቴጂው በመጽሔቱ የሚተነተኑ ርዕሰ ጉዳዮች ይሆናሉ። ለአርዕስተ ዜናው ቆንጂት። የዩናይትድ ስቴትስና የሩሲያ የመከላከያ ባለስልጣናት በሶሪያ ሰማይ ላይ የሚበሩ አውሮፕላኖቻቸውን ደህንነት በተመለከቱ ደንቦች ዙሪያ ዛሬም በቪዲዮ አማካይነት ስብሰባ እያደረጉ ናቸው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ወደ ካሜሩን ቅኝት የሚያካሂዱ ወታደራዊ አባላትን ለመላክ እቅድ እንዳላቸው ተሰማ፣ የሚሉት ይገኙበታል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ እና የሩሲያ የመከላከያ ባለስልጣናት በሶሪያ ሰማያት ላይ የሚበሩ አውሮፕላኖቻቸውን ደህንነት በተመለከተ ደንብ ዙሪያ ዛሬም ስብሰባ እያደረጉ ውይይት እያካሄዱ ናቸው። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ትናንት ማክሰኞ በሰጡት ቃል ውይይቱ እየተካሄደ መሆኑን በጥሩ ሁኔታ ገልጸው የሀገሮቻችን አውሮፕላኖች አየር ላይ አደጋ እንዳያገኛቸው ለመከላከል በአፋጣኝ ከአንድ ስምምነት ይደረሳል ብለው እንደሚጠብቁ አስታውቀዋል። ሶሪያን በተመለከቱ ፖሊሲዎቻችን ዙሪያ ያለን አለመግባባት ቢቀጥልም ቢያንስ አብራሪዎቻችን አየር ላይ ደህንነታቸው በአፋጣኝ መጠበቁ ላይ መስማማት አያቅተንም ነው ያሉት። ሚኒስትሩ ካርተር ዛሬ ቦስተን ላይ በተካሄደ ጋዜጣዊ ጉባኤ ሲናገሩ ሩሲያ በሶሪያ ሰማይ መሰረታዊ ደንቦችን ባከበረ መልኩ መንቀሳቀስ ይኖርባታል ብለዋል። የሩሲያ የመከላከያ ሚኒስቴር በበኩሉ ትናንት ማክሰኞ ባወጣው መግለጫ በጉዳዩ ዙሪያ ሀሳቦችን አሰናድተናል፣ ረቂቁን ለአሜሪካውያኑ ልንልክ እየተዘጋጀን ነው ማለቱ ይታወሳል። ይህ በዚህ እንዳለ የዩናይትድ ስቴትስ ባለሥልጣናት ሩሲያ ሶሪያ ውስጥ በምታደርገው ወታደራዊ ጣልቃ ገብነት እየተዳከመ ያለውን የፕሬዚደንት ባሻር አል አሳድን ጦር ሰራዊት ከማገዝ የአጭር ጊዜ ዕቅድ ባለፈ በስትራቴጂ የተመራ መሆኑ አይታየንም ብለዋል። ድርጊቱ የሚከሽፍና የኋላ ኋላ ሞስኮን ጣጣ ውስጥ የሚከታት እንደሚሆን በመግለጽ ባለሥልጣናቱ አስጠንቅቀዋል። ሶርያውያን ተቃዋሚ ፖለቲከኞች ግን የክሬምሊን ስትራቴጂ ምዕራባውያንን አብዮቱን የሚገታና አልፎም ሀገሪቱን ሊበታትን የሚችል የሰላም እቅድ እንዲቀበሉ ለመጠምዘዝ የታለመ ሳይሆን አይቀርም የሚል ስጋት እንዳላቸው ይገልጻሉ። ብዙዎቹ ተቃዋሚ መሪዎች ለቪኦኤ በሰጡት ቃል የምዕራባውያን መሰላቸትና ዩናይትድ ስቴትስ የቀውሱን መባባስ አለመፈለግ ዋሽንግተንና የአውሮፓ ሕብረት በሩሲያ ወታደራዊ ጣልቃ ገብነት አስገዳጅነት የሚሰናዳና የአሳድን አምባገነን አገዛዝ ዕድሜ በሚያራዝም የሰላም ውል እንዲስማሙ ላያደርግ ይችላል ብለው እንደሚሰጉ ገልጸዋል። በሌላ በኩል ትናንት ማክሰኞ ማታ ኔቫዳ ክፍለ ሀገር ላስ ቬጋስ ላይ የመጀመሪያ ክርክራቸውን ያደረጉት የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪዎች የዩናይትድ ስቴትስና የሩሲያ ጦር ኃይሎች ሶሪያ ውስጥ የያዙትን ሚና በተመለከተ አብዝተው ትኩረት ሰጥተውት አምሽተዋል። አሁንም ውጊያዎቹ በቀጠሉባቸው በኢራቅና ና በአፍጋኒስታን የዩናይትድ ስቴትስ ወታደሮች በአማካሪ ደረጃ መሳተፋቸውን በቀጠሉበት በአሁኑ ወቅት ትናንት በክርክሩ የተሳተፉት የሚበዙት ዲሞክራት እጩ ተፎካካሪዎች አሜሪካውያን ወታደሮችን ወደ ውጭ ለግዳጅ መላክ ላይ ቅሬታ እንዳላቸው ሲያሰሙ ነው የቆዩት። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን በሶሪያ በቅንጅት የተሰላ ከበረራ ነጻ ቀጣና ቢመሰረት የሶሪያ ሸሪክ የሆነችው ሩሲያ በክልሉ ከሌሎች ወገኖች ጋር ተባብራ እንድትሰራ ግፊት ለማድረግና ለቀውሱ የፖለቲካ መፍትሄ ለማምጣት ይጠቅማል ሲሉ ተሟግተዋል። የሩሲያ ፕሬዝደንት ቭላድሚር ፑቲን የሚሰነዝሩትን የማስፈራራት ተግባር ዩናይትድ ስቴትስ ቀና ብላ መጋፈጥ አለባት ብለዋል ሂለሪ ክሊንተን። And I think it's important too that the United States make it very clear to Putin that it's not acceptable uh, for him to be in Syria creating more chaos, bombing people on behalf of Assad. And we can't do that if we don't take more of a leadership position, which is United what States uh, la President Putin sorry but's bundabatonna. Um, ተቀባይነት እንደሌለው እጅግ ግልጽ በሆነ መልኩ ልታሳውቃቸው ይገባል ብለዋል ሂለሪ ክሊንተን። ይህን ደግሞ የበለጠ የመሪነት ሚና ካልያዝ ልናደርገው አንችልም እኔም የምሟግተው ለዚያ ነው ሲሉም አያይዘው ተናግረዋል። የቬርሞንት ክፍለ ሀገሩ ሴኔተር በርኒ ሳንደርስ በበኩላቸው ፑቲን ሀገራቸው በቅርቡ ሶሪያ ውስጥ በፈጸመችው ተግባር የሚጸጸቱበት ቀን ሩቅ የሚሆን አይመስለኝም ብለው ይኸውም በክሬሚያና በዩክሬን በፈጸሙት ተግባር ከአሁኑ እየተጸጸቱ ናቸውና ሲሉ አመልክተዋል። ሩሲያ አሁን የያዙት እንደሚመስለኝ እጅ ላለመስጠት የመፍጨርጨር ነገር ነው። ነገር ግን ሩሲያውያን ሶሪያ ውስጥ ሲገደሉና እርስ ራሳቸው ውጥረቱ እየበረታባቸው ሲመጣ ህዝቡ ራሱ ወታደሮቻችን ይመለሱ፣ ሁኔታውን ለማስተካከልም ከዩናይትድ ስቴትስ ጋር አንድ ላይ ሆናችሁ ስሩ የሚል መልእክት መስጠቱ አይቀርም። ሶሪያ ላይ ከበረራ ነጻ ቀጣና መከለል እጅግ አደገኛ ሀሳብ ነው ብለዋል በርኒ ሳንደርስ ይህንኑ ተቃውሟቸውን የቀድሞው የሜሪላንድ አገረ ገዢ በክርክሩ ላይ የነበሩት ማርቲን ኦማሊ አቋማቸውን ተጋርተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለአራት ተቃዋሚ ፓርቲ የአመራር አባላትና ለአንድ ሌላ ተከሳሽ ጉዳይ ተለዋጭ ቀጠሮ ሰጥቷል። የአቃቤ ሕግን የይግባኛ ቤቱታ አዳምጧል። መለስካቸው አመሀ የሂደቱን ተከታትሎ ተከታዩን ዘግቧል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም በሰጠው ብይን ቅር በመሰኘት የፌዴራሉ አቃቤ ሕግ ውሳኔውን በጠቅላይ ፍርድ ቤት ካሳገደበት ከነሐሴ 15 ቀን ወዲህ ከሳሽና ተከሳሽ በፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ፊት ሲገናኙ ዛሬ የመጀመሪያው ዕለት ይመስላል። እነ ሀብታሙ አያሌው የሚል የመዝገብ ስያሜ ያገኘው መዝገብ ሲጠራ የቀድሞው አንድነት አመራር የነበሩት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋሳ አሰፋ እንዲሁም አቶ አብርሃም ሰለሞን መቅረባቸውን ለችሎቱ አረጋገጡ። የአቶ ሀብታሙ አያሌውና የአቶ አብርሃም ሰለሞን ጠበቃ አቶ አምሃ መኮንንም እንደቀረቡ ለችሎቱ አሳውቀዋል። ይሁንና ፍርድ ቤቱ ተከሳሾቹን ለዚህ ችሎት እንዲቀርቡ መጥሪያ እንዳላወጣ አስታውቆ ጉዳዩ ማስቀረብ አለማስቀረቡም ገና ስላልተወሰነ ጠበቃውን አቶ አምባን አሰናብተዋቸዋል። በመቀጠልም ፍርድ ቤቱ በበታች ፍርድ ቤት ብይን ላይ አቃቢ ሕግ ያለውን አቤቱታ ዳምጧል። እንደ አቃቢ ሕግ አቤቱታ ከሆነ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በተከሳሾቹ ላይ የቀረበውን ቴክኒካዊ ማስረጃ ተገቢውን ምዘና ሳይሰት ውድቅ በማድረጉ አምስቱ ተከሳሾች ነፃ ሊባሉ አይገባም የሚል ነው። ፍርድ ቤቱ አቤቱታውን ከሰማ በኋላ ቀጣይ ውሳኔውን ለማሰማት ለጥቅምት 17 ቀን ተለዋጅ ቀጠሮ ሰጥቷል። አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቤ ህግ ባቀረበባቸው ክስ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛውን ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም እንደበየነላቸው አይዘነጋም። አቶ አብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ እንዲፈቱ ታዞ የነበረ ቢሆንም እስከ ዛሬ ከጠቅላይ ፍርድ ቤት በተሰጠው እግድ መሰረት እንዳልተፈቱም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከአየር ቅኝት የሚያካሂድ ወታደራዊ አባላት ያሉት ቡድን ወደ ካሜሩን ሊያሰማሩ ማቀዳቸው ተገልጿል። ጽንፈኛው ቡድን ቦኮ ሀራምን ኢላማ ያደረገ ቅኝት ሳይሆን እንደማይቀር ነው የተጠቆመው። ሚስተር ኦባማ ዛሬ ለዩናይትድ ስቴትስ ምክር ቤት የላኩት ደብዳቤ ጽንፈኛ እስላማዊውን ቡድን በስም ባይጠቅስም የቡድኑ ነውጠኞች ከዋናው አምባቸው ከሰሜን ምስራቅ ናይጄሪያ ተሻግረው ሰሜን ካሜሩን ላይ ሲንቀሳቀሱ መቆየታቸው ግን የሚታወቅ ነው። ከካሜሩን መንግስት ጋር በተደረገ ስምምነት ዘጠና አሜሪካውያን የጦር ሰራዊት አባላት ወደ ሀገሪቱ ጉዞ መጀመራቸውን ፕሬዚደንቱ አመልክተዋል። በማስከተል ደግሞ በአካባቢው ከአየር ስለላና ቅኝት የሚያደርጉ ኃይሎች እንደሚላኩ ገልጸው በአጠቃላይ ካሜሩን የሚመደበው ኃይል ሶስት መቶ አባላትን የያዘ እንደሚሆን አስረድተዋል። በመካከለኛው ምስራቅ ከሰሃራ በስተደቡብ ባለው የአፍሪቃ ክፍልና በእስያ የተለያዩ አሸባሪ ድርጅቶችና ሌሎችም መንግስታዊ ያልሆኑ ተዋናዮች በሃይማኖታዊ ቡድኖች ላይ የከፋ የጥላቻ ተግባር ሲፈጽሙ ቆይተዋል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ዛሬ ረቡዕ ባወጣው 17ተኛው ዓለም አቀፍ የሃይማኖት ነጻነት ሪፖርቱ በሦስቱ የዓለም አካባቢዎች ሃይማኖትን መሰረት ያደረጉ በደሎችን፣ ያድሎ ተግባራትን መፈጸማቸውን አስታውሰዋል። በመጨረሻም የእስራኤል ፖሊሶች ኢየሩሳሌም ውስጥ አንድ አጥቂ የቃጣውን በስለት የመውጋት ጥቃት ሙከራ እንዳከሸፉ አስታወቁ። ኢየሩሳሌም ጥንታዊ ከተማዋ መግቢያ በር ላይ የጸጥታ ጠባቂውን በጩቤ ሊወጋ የሞከረውን አጥቂ ፖሊሶች ገድለውታል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 3 2008 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የዕለት ደራሽ ምግብና ምግብ ነክ ያልሆኑ እርዳታ ፈላጊዎች ቁጥር ወደ 8 ነጥብ 2 ሚሊዮን እንደደረሰ መንግሥትና አጋር ለጋሾች በአንድነት ይፋ አድርገዋል። አሁን የሚያስፈልገው እርዳታ 596 ስድስት ነጥብ አራት ሚሊዮን ዶላር መድረሱ ታውቋል። መለስካቸው አምሃ ከአዲስ አበባ ዝርዝሩ ልኳል። የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳና በኢትዮጵያ የሰብአዊ ጉዳዮች ጊዜያዊ አስተባባሪና የዓለም ምግብ ፕሮግራም ኢትዮጵያ ሀገራዊ ዳይሬክተር ሚስተር ጆን አይሊፍ በጋራ የፈረሙበትና የየመስሪያ ቤታቸው ማህተም ያረፈበት መግለጫ እንደሚለው ኤልኒኞ በተባለው የአየር ንብረት ሁኔታ የተፈጠረው አደጋ ያስከትለው አስቸኳይ እርዳታ ፍላጎት ከሀገር ውስጥ የሚሰጠውን ምላሽ ዋጋ በእጅጉ እንዲያሻቅም ማድረጉን የኢትዮጵያ መንግስት ተረድቶታል። መንግስት እስካሁን ድረስ አራት ቢሊዮን የኢትዮጵያ ብር ወይም 192 ሚሊዮን የአሜሪካ ዶላር መድቦ ምግብና ምግብ ነክ ያልሆኑ አስቸኳይ እርዳታዎችን እያዳረሰ እንደሆነም ያስረዳል። መንግስት በዚህ በፍጥነት እያደገ በሚሄደው የእርዳታ ፍላጎት ምላሽ ዓለም አቀፉ ወለጋሽ ማህበረሰብ እንዲሳተፍም ጥሪ አቅርቧል። ለዚህም ከዓለም አቀፉ ማህበረሰብ የሚጠበቀው በአሁኑ ጊዜ ወደ 596.4 ሚሊዮን ዶላር መድረሱም ታውቋል። የኢትዮጵያ መንግስት ትናንት ከመንግስታቱ ድርጅት የተለያዩ አካላት መንግስታዊ ካልሆኑ ድርጅቶችና ከለጋሽ ተወካዮች ጋር ባደረገው ስብሰባ በይፋ እንደገለጸውም በአሁኑ ጊዜ አስቸኳይ እርዳታ የሚሹ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። በጥቂት ወራት ውስጥ ከ2.9 ሚሊዮን ወደ 4.5 ከዚያም ወደ 7.5 እና አሁን ወዳለበት 8.2 ሚሊዮን ማሻቀቡ የተፈጠረውን አስኪ ሁኔታ እንደሚያመለክት እነዚሁ አካላት ያወጧቸው ልዩ ልዩ መረጃዎች ያስረዳሉ። ከተለያዩ ለጋሽ ድርጅቶችና አካላት ጋር በተደረገው በዚህ ስብሰባ ላይ የብሔራዊው አደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ አቶ ምትኩ ካሳ የኤልኒኞ ክስተት በሀገሪቱ የምግብ ዋስትና ላይ የደቀነው ተግዳሮት ከባድ ነው ይሁንና መንግስት እና የክልል መንግስታት ከአጋር አለም አቀፍ ለጋሹ ጋር በመተባበር የህዝቡን ፍላጎት ለማሟላት ተዘጋጅተዋል ማለታቸውን የተሰራጩ ማስረጃዎች ያረጋግጣሉ። መንግስት በሚያስፈልገው መጠን ሁሉ የተለያዩ ሀብቶችን በጥቅም ላይ በማዋል የኢትዮጵያን ህዝብ ፍላጎት ማሟላቱን ይቀጥላል ሲሉም አቶ ምትኩ ካሳ አክለዋል። ሚስትር ጆን አይሊፍ በበኩላቸውም ከፊታችን የተጋረጠው ፈተና በእጅጉ አሳሳቢ ነው እናም አሁንና እስከሚቀጥለው ዓመት በኢልኞ ምክንያት የሚመጣውን አፍራሽ ተጽዕኖ ሁሉ ለመመከት መንግስት የሚያደርገው ጥረት ፍሬያማ እንዲሆንና የሚፈራው እውን እንዳይሆን የመላውን ዓለም አቀፍ እገዛ ይጠይቃል ብለዋል። በተከሰተው ድርቅ የተጎዱ የሀገሪቱ ክፍሎች ደቡባዊው ትግራይ፣ ምስራቅ አማራ፣ አፋርና የሶማሌ ክልል ሲቲ ዞን፣ በምስራቃዊ የደቡብ ብሔር ብሔረሰቦችና ህዝቦች ክልል፣ በኦሮሚያ ምስራቅና ምዕራብ ሐረርጌ ምዕራብ አርሲና የታችኛው ባሌ ዞኖችን ያጠቃልላል። የውሃና የግጦሽ እጦትና እጥረት የእንስሳት ተዋጽኦ ውጤቶችን ከመቀነሱ ባሻገር በአርብቶ አደሩ አካባቢ የእንስሳት ሞትንም አስከትሏል። በአሁኑ ጊዜ በዓለም አቀፍ ደረጃ የእርዳታ ጥያቄ መበራከቱ የዓለም አቀፍ ለጋሾችን ቀልብ ለመሳብ አስቸጋሪ እንዳደረገው የተለያዩ አካላት ባወጧቸው መረጃዎች ጠቁመዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ያደመጣችሁት ከአሜሪካ ድምፅ ራዲዮ የምሽቱን አብይ ርዕስ ነበረ። የተከበራችሁ አድማጮች፣ ወደ ትንታኔው መጽሔት እንለፍ። ሶማሊያ ውስጥ የነበረውን ይዞታ እያጣ የመጣው አልሻባብ በሌሎች አካባቢዎች ተጽዕኖ የሚፈጥር የውጊያ ስልት በመጠቀም ላይ መሆኑ ይታወቃል። ለምሳሌ የሁከቱ ጽንፈኛው የሁከት ቡድን ሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ባለፈው መያዝያ ያደረሰውን ጥቃት ያስታውሷል። በዚያ ጥቃት ብዙ ሕይወት እንደጠፋም አይዘነጋም። አልሻባብ ይህንን አዲስ የጀመረውን ስትራቴጂና ስትራቴጂ ይረከቡ ዘንድ ለምስራቅ አፍሪካ ወጣት ሙስሊሞች ጥሪ እያሰማ ነው። ከናይሮቢ መሐመድ ዩሱፍ የላከው ዘገባ አለ አዲሱ አበባ ያቀርበዋል። ወደ ሀምሳ በሚሆኑ የስዋሂሊ ቋንቋ ተናጋሪዎች የታጀበ አንድ ጥቁር መለያ የለበሰ የነውጠኛው ቡድን አባል በ21 ደቂቃ የቪዲዮ መልእክቱ በእርግጥም የአልሻባብ ተዋጊዎች ቁጥር እየመነመነ መሄዱን ይፋ አድርጓል። ይሁንና ቪዲዮው ላይ የሚስተዋለው የኬንያው አልሻባብ መሪ አህመድ ኢማም አሊ ግን አንድ መልእክት ነበረው። ተናጋሪው ሞቃዲሾ ውስጥ በሶስት ወይም በአራት ወንድሞች የሚካሄዱ ኦፕሬሽኖች የምዕራብ አገሮችን እርዳታ የሚያገኙና ከተለያዩ አገሮች የተውጣጡ ወታደሮችን እንዳሸነፉ ስንት ጊዜ ነው የሰማነው ብሎ ጥቂት ልጆች አራት ወይም ስድስት ሆነው አንድ ካምፕ መቆጣጠር ይችላሉ ነው ያለው። ይህን ሲል ግን ስለ አንድ የተለየ ጥቃት ይናገር ወይም አይናገር ግልጥ አይደለም። የሶማሊያ የደህንነት ባለሥልጣናት በሚሰለጥኑበት በአንድ የሞቃዲሾ ወታደራዊ ቅጥር ግቢ ውስጥ ለደረሰ ጥቃት አልሻባብ ባለፈው ሰኔ ወር ኃላፊነት መውሰዱ አይዘነጋም። ነውጠኞቹ ከዚህም ሌላ ደቡባዊ ሶማሊያ ውስጥ በሚገኝ ብሩንዲያውያንን የኤዩ ማለትም የአፍሪካ ሕብረት ሰራዊት ላይ ጥቃት አካሄደው 30 ወታደሮችን ገድለዋል። አብዲ ዋሃብ ሼክ አብድሳማድ ነፃ ወይም በግል የሚንቀሳቀሱ ተንታኝ ናቸው። ይህ የቀረበው ቪዲዮ ግራ የተጋቡ ወጣቶችን ኢላማ ያደረገ ወይም እንዲህ ያለው ወጣቶችን ለማጥመድ የተቃጣ ነው ይላሉ። ተናጋሪው የተዋጊዎቹን ሞራል እያበረታታ ነው። እንደ እውነቱ ከሆነም አልሻባብ እንደ ተዳከመና በተለያዩ ኦፐሬሽኖች መመታታቸውን አምኗል። ታገሱ ድል ተቃርቧል። በቅርቡም ችግሮችን ሁሉ እናስወግዳለን በማለትም እየሰበከ ነው። የሽብርተኛነት ተመራማሪውና አማካሪ ጃስሚን ኦፐርማን ግን ቀደም ባለው ትንታኔ አይስማሙም። አሁን የምናየው አልሻባብ እንደ ተዚህ ቀደሙ ሁሉ ጠንከር ያለ አቋም እንዳለው ነው ቪዲዮውን የሚያዩ ማንኛውም ሰው ተናጋሪው በተዝናና መልኩ እየተናገረ መሆኑን ያስተውላል። ተዋጊዎቹ በተጠናከረ ስሜትና ሞራል ውስጥ ናቸው። ትዕግሥት አድርጉ። ማንኛውንም ነገር በቁጥጥሩ ሥር ያደረገው አልሻባብ የሚሠራውን ያውቃል የሚል መልእክት ነው የተላለፈው። የኬንያ የደህንነት ኃይሎች በቅርቡ እስከ ሶማሊያ ድንበር በምትዋሰነው በኬንያዋ ቦኒ ጫካ ውስጥ የመሸገውን አልሻባብ ለማባረር አንድ የመልሶ ማጥቃት እርምጃ አካሄደው እንደነበር ይታወቃል። የኬንያው አልሻባብ ጦር አዛዥ በበኩሉ ረዥም ለሆነ ውጊያ እየተዘጋጁ መሆናቸውን ገልጧል። ናሳይዚ ማካፊሪ ወናጁዋ ቱኮንዳኒ ኬኛ። በስዋሂሊ ቋንቋ በሰጠው ገለጣ ኬንያ ውስጥ እንዳለን ያውቃሉ፣ ያለንበትን ጫካም ያውቁታል። ጦር መሣሪያዎቻቸውን ይዘው ወደዚያ ጫካ ይምጡ። ከዚያ ጫካ ውስጥ በሕይወት የሚወጣ አሸናፊው እርሱ ነው። ይህንም ብቻ ነው የምነግራቸው ብሏል። ከአልቃይዳ ጋር ንክኪ ያለው አልሻባብ ዓለም አቀፍ ድጋፍ የሚያገኘውንና የሞቃድሾ ውስጥ ያለውን መንግሥት ለመገልበጥ የሚዋጋ ቡድን መሆኑ ይታወቃል። የሶማሊያው መንግሥት ከኬንያ፣ ከኢትዮጵያ፣ ከብሮንዲ፣ ከኡጋንዳና ከጅቡቲ በተውጣጡ በ22 ሺህ ወታደሮች ይታገዛል ቀድሞ የሚቀጥለው የመጽሔት ክፍለ ጊዜ ዘገባ ልናልፍ ነው። ፕሬዚደንት ፒየር ንኩሩንዚዛ አገሪቱን ለሶስተኛ ዙር የስልጣን ዘመን ሊመሩ በእጩነት ቀርበው ለመወዳደር መወሰናቸውን ይፋ ካደረጉበት ካለፈው ሚያዝያ ወር አንስቶ በተቀሰቀሰው ቀውስ እየታመሰች የምትገኘዋ ቡሩንዲ ግጭት በድንበሯ ብቻ የሚወሰን አልሆነም። ወደ ጎረቤት ሩዋንዳ የተዛመተው ውጥረት እያደር እየናረ የመጣ ይመስላል። ጂል ክሬግ ከናይሮቢ ለአሜሪካ ድምፅ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። ቀድሞውንም ያንን ያህል ድምቀት የማይታይበት የማዕከላዊ አፍሪቃውያኑ ተጎራባቾች የቡሩንዲና ሩዋንዳ ግንኙነት ከቅርብ ወራት ወዲህ አንስቶ ደግሞ ይበልጥ እያሽቆለቆለ ይመስላል። ቲሪ ቫርኩላውን የዓለም አቀፉ የቀውሶች አስወጋጅ ቡድን የማዕከላዊ አፍሪቃ የፕሮጂዎች ዲሬክተር ናቸው። ግጭቱ ከመቀስቀሱ በፊትም የሁለቱ አገሮች ግንኙነት የተወሳሰበ ነበር። ይሁንና አንዴ ቀውሱ መቀጣጠል እንደያዘ ቡጁምቡራና ኪጋሊ አንዱ የሌላውን ባላጋራ ያግዛል የሚለውን ጨምሮ መወነጃጀል ቀጠሉ። ዲሬክተሩ እያወሱ ያሉት የቡሩንዲውን የአገር ውስጥ ቀውስ ነው። የፕሬዝዳንቱ ተቃዋሚዎች የሚያዝያ ወሩ የሚስተር ንኩሩንዚዛ ለሶስተኛ ዙር የስልጣን ዘመን ለመምራት በእጩነት ቀርቦ መወዳደር የአገሪቱን ሕገ መንግስት የጣሰ ብቻ ሳይሆን በዚያች አገር ለተካሄደው የእርስ በርስ ጦርነት ማብቂያ በር የከፈተውንና እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ ም የተደረሰውን የአሩሻውን ስምምነት ጭምር የተላለፈ ነው ባይ ናቸው። በግንቦት ወር የተካሄደው የመንግስት ግልበጣ ሙከራና ተቃዋሚዎች ራሳቸውን ያገለሉበት ሚስተር ንኩሪንዚዛ ዳግም የተመረጡበት ብሔራዊ ምርጫ ውጤት ቀውሱም በማርገቡም ሆነ ሁኔታውን በማሻሻሉ ረገድ አንዳችም የፈየዱት የለም ነው የሚባለው። ፕሬዚዳንት ንኩሪንዚዛ ዚዛ ለሶስተኛ ዙር የስልጣን ዘመን ለመወዳደር የወሰዱትን ውሳኔ የተቹት የሩዋንዳው ፕሬዚዳንት ፖል ካጋሜ የሩዋንዳን አማጽያን ከጉያቸው በማቀፍም ይወነጅሏቸዋል። ኪጋሊ አኪዝ ኪጋሊ አማጺውን የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች በምህጻረ ቃሉ ኤፍ ዲኤል አር መጠጊያ በመስጠት በቡሩንዲና በኮንጎ መካከል በነጻ እንዲመላለሱ በመርዳት የቡሩንዲን መንግሥት ተወነጅላለች። የቡሩንዲን መንግሥት በተመሳሳይ ተቃዋሚ ቡድኖችን በመርዳት ኪጋሊን ይወነጅላል። ወደ ብሩንዲ የተጓዙ አንዳንድ ሩዋንዳውያን እስርና ድብደባ እንደተፈጸመባቸው ይናገራሉ። በያዝነው የጥቅምት ወር መጀመሪያ ብሩንዲ የሩዋንዳውን ዲፕሎማት ዲዜሬ ኒያራ ሂሪያን የአገሪቱን ሰላም ለማናጋት ሞክረዋል በሚል ወንጀል ከአገር እንዲወጡ አድርጋለች። ይህ በእንዲህ እንዳለ የብሩንዲ ባለሥልጣናት በመንግሥት ግልበጣ ሙከራው አግዘዋል፣ በሰሜን ብሩንዲ በመዋጋት ላይ ያሉትን አማጽያንም ይረዳሉ ሲሉ ፕሬዚዳንት ካጋሜን ይወነጅላሉ። ኪጋሊ ውንጀላውን ታስተባብላለች። ስቲቭ ማክዶናልድ በዋሽንግተን ዲሲ የሚገኘው የውድሮ ዊልሰን የጥናት ማዕከል የዓለም አቀፍ ጉዳዮች ተንታይ ናቸው። ካጋሜና እንኩሩንዚዛ ቀድሞውንም ደርሶ ሊባክን የሚችል ወዳጅነት የላቸውም። ብዙ ዘመን የዘለቀ የባላንጣ ስሜት በመካከላቸው አለ። እንደኔ ግምት ካጋሜ የቱትሲ ብሔርተኛ ሲሆኑ ንኩሩንዚዛ በፊናቸው ከሁቱ ጎሳ ቢሆኑም ገና በመጀመሪያው ዓመት የሥልጣን ዘመናቸው በቡሩንዲ ያለው ሁኔታ ጎሳን የተከተለውን አሰላለፍ ሻገር ብለው አገራቸውን ወደ ሌላ አቅጣጫ ለመውሰድ ሞክረዋል። ይሁን እንጂ የውድሩ ዊልሰኑን ማክዶናልድን ጨምሮ እንደ ብዙዎቹ የአካባቢው ጉዳይ አዋቂዎች እምነት የአሁኑ ቁርቁስ ምንጩ ፖለቲካ ነው። ቀውሱ ከቀጠለ ግን የኋላ ኋላ ጎሳን ወደ ተከተለ አሰላለፍና ብጥብጥ እንዳያመራ ስጋት አሳድሯል። ለአሁኑ ግን የሚስተር ኒኩሩንዚዛ ለሶስተኛ ጊዜ መመረጥ በአሩሻው የሰላም ስምምነት ላይ እንደ ተደረገ አንዳች ለውጥ ሊታይ መቻሉ ነው እየተነገረ ያለው። አሁንም ያለም አቀፉ የቀውሶች አስወጋጅ ቡድን የማዕከላዊ አፍሪካ ፕሮጀክት ዲሬክተር ወርኩላውን ቤዚካሊ ኢት ሚንስ ዳት ዲ አሩሻ አግሪመንት ኢዝ ኖት ጎና ቢ። ይሄ ማለት በአጭሩ የአሩሻው የሰላም ስምምነት በአዲሱ መንግሥት ተግባራዊነቱን ያጣል ማለት ነው። የአሩሻው የሰላም ስምምነት ውድቅ ሆነ ማለት ደግሞ ብሩንዲ ወደ አሳሳቢው የከፋ አዝማሚያ እያመራች ተደርጎ ሊወሰድ ይችላል። ላለፈው ትንሳኤ በርከት ክቡራትና ክቡራን አድማጮች፣ የዜናና የመጽሔቱ ክፍለ ጊዜ ተጠናቋል። አሁን ስቱዲዮ ከገባን በኋላ የደረሰን አንድ አጭር ዜና አለ። አስር የኤርትራ የእግር ኳስ ቡድን አባላት ቦትስዋና ውስጥ ጥገኝነት መጠየቃቸውን ሮይተርስ የዜና አገልግሎት መዘገቡን አሁን ስቱዲዮ ከገባን የደረሰን ዜና አመልክቷል። ከሰብአዊ መብት ረገጣ ጋር በተያያዘ ክስ በተባበሩት መንግስታት ድርጅት ምርመራ እየተካሄደባት የምትገኘው ኤርትራ ተከታታይ የአትሌቶች መክዳት ሲገጥማት እንደቆየ ሮይተርስ ጨምሮ ገልጿል። የኤርትራ ብሔራዊ የእግር ኳስ ቡድን ቦትስዋና የሄደው ለዓለም ዋንጫ ማጣሪያ ውድድር እንደሆነ ተገልጿል። ኤርትራውያኑ የእግር ኳስ ተጫዋቾች ዛሬ ወደ ሀገራቸው ለመመለስ አውሮፕላን ውስጥ አንገባም በማለታቸው በፖሊሶች መያዛቸውን ዲክ ቤፈርድ ለሮይተርስ የዜና አገልግሎት እንደተናገሩ ጠቅሷል። ቤፈርድ ጥገኝነት የጠየቁትን ሰዎች እንዲወክሉ የኤርትራ የሰብአዊ መብትና የዲሞክራሲ ንቅናቄ በተባለ ቡድን የተቀጠሩ መሆናቸው ተገልጿል። ክቡራትና ክቡራን አድማጮች በዝግጅታችን በምሽቱ ውስጥ በየጣልቃ የሚስተዋሉ አንዳንድ የድምፅ መደራረብና የዝግጅቶች መቋረጥ እየገጠሙ ነው ያሉት፣ ለማስተካከል ቴክኒሻኖቻችን እየሰሩ ነው ያሉት። ይቅርታ እንጠይቃለን ለሚገጥማችሁ ውዝግብ ውዝግብ ወይም ደግሞ ዝግጅቶች አለመጣጣም በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታዳምጡ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። በእጅ ስልካችሁም ቪኦኤ ዳት ሆርን ዶት ኤምኦ ቢአይ ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ስታበቁ ዝግጅቶቻችንን በቀላሉ ልታገኙ ትችላላችሁ። በስቱዲዮ ቴክኒሻኑ ኦድሬስ ሬጅስ፣ ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጂት ታየ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። ባለፈው ትንሳ የበረከት ግዲ የምድምር ስራውን የሚመለከት ወጣት ኢትዮጵያዊ የተሰማኝን አስተያየት ለመስጠት ነው። እኔ ብዙ ጊዜ እናንተን ጣቢያ አከታተላለሁ። በተለይ ይህንን ልዩ ተሰጥኦ ያለው ወጣት ሳቀርቡና ስሰማ የተሰማኝን ደስታና ለወጣቱ ያለኝን ልዩ አድናቆት ለመጥቀት እና ይህ ማሳቢያ ያቀረብኩት እግዚአብሔር የጀመረውን እንዲያስፈጽመውና ለሀገራችን ኩራት እንደሚያበቃው ባለሆኑ ተሳኒ እንደዚህ አይነት ወጣቶችን ሁላችንም በትብብር እየረዳናቸው ለሀገራቸው ኩሩና ጀግና ሆነው እንዲገኙልን እኛም ከጎልናችሁንን እንደዚህ አይነት ሰው ደግሞ በተደጋጋሚ ሁለተኛውን ለመስማትም ካለንትን ለመስማት ዝግጅት ላይ እና እስከዛው ድረስ ለልጁ ያለኝን ልዩ አድናቆች እንድትገልጹልኝ በአክብሮ ጠይቃለሁ። ስለሰጣችሁን ጊዜ በጣም አመሰግናለሁ። ታንኪዩ። ባለፈው ያስተላለፋችሁት ኢንተርቪው አቶ አንተነ የሚባለው በዚህ በሳይበር ሴኪሪቲ አንድ ሞዴል የሰራው ልጅ ኢንተርቪው በጣም በጣም ፋሲኔቲንግ ነው። በጣም የሚያስደስት ነው። አንድ ቀን እንደዚህ አይነት ኤክስፐርቶች ለሀገራቸውም ገብተው አገራቸው ላይ እንዲህ አይነት ጥሩ አይነት ቴክኖሎጂ ወይንም አዲስ የሳይበር ሴኪሪቲ ኖሌጅ ለወንድሞቻቸውና ለእህቶቻቸው ለሀገራቸው እንደሚያስተላልፉ እርግጠኛ ነኝ። በጣም በጣም የሚገርም ነው። በጣም ነው የተደሰትኩት። ተንክ ዩ። እናንተም እንዲህ አይነት በፈልጋችሁ አግኝታችሁ ኢንተርቪው በማድረጋችሁ አመሰግናለሁ። ዮሐንስ ከለንደን ጋዜጠኞች እንደምንሰነበታችሁ። የሶትር አድማጫችሁ መላከባቸው ነ ከላሰጋሽ ነው። አንዱ የኦሮሞ ተወላጅ የሚግለሰብን ስለ ቋንቋን በሚመለከት ባደረጉት ውይይት ላይ አስተያየት ለመስጠት ነው። ህዝቡ በመራራ ጭቆናና ችግር ላይ ውስጥ እያለ ኦሮሞ ሊቃውንት ግን በአሁኑ ሰዓት የሚያነሱት የቅንጦ ጥያቄ የሆነ ትንሽ ተቸግር ያለሁ። በአብዛኛው የሚያነሱ ጥያቄ በወቅታዊ ጥያቄ ሳይሆን የቅንጦ ጥያቄ የሆነ እና የህዝቡ ጭቆና እያለ ስለ ቅንጦ ጥያቄ፣ ስለ ቋንቋ፣ ስለ ተለያየ ነገር ቃል በመጀመሪያ የሰው ልጅ እንደሱ ተከብሮ መብቱ ተጠብቆለት የዲሞክራሲ መብቱ እንደ ሰው መኖር ከጀመረ በኋላ ሌላም ሌላም ጥያቄዎች ማንሳት ይቻላል እና እባካቸው ከወቅቱ ጋር ሂዱ ነው ምለው። ሌላውም ደግሞ ኒው ሰው አማርኛ የተፈለሰፈው ኢጅብት ውስጥ ነው ብለዋል። ምን አለበት አማርኛን ቋንቋ ለቀቅ ቢያደርጉት። አማርኛ ለምን ኢጅብት ከተፈለሰፈ ለምን ኢጅብትያን በአማርኛ ለምን አያወሩም? በአረበኛ ቋንቋ ከሚያወሩ ለምን በአማርኛ አያወሩም? ሰላም ጤና ስትልኝ እንዳው ዶክተር ገብረ መስቀል ሸኝን በማቅረባችሁ እጅጉን የላቀ ምስጋና እናቀርባለን። እውነትም በእርግጥ አፋን ኦሮሞ ከአማርኛ አይበልጥም አማርኛም ከአፋን ኦሮሞ አይበልጥም። እንዳው አፋን ኦሮሞ የኢትዮጵያ ብሔራዊ ቋንቋ ማድረግ የነ ኮሎኔል ጨመዳ ሁንዴን ውለታ መክፈል ይሆናል። የነ ሀብተ ጊዮርጊስ ዲነግዴን ውለታ መክፈል ይሆናል። የጥላሁን ገሰሰን የሎሬት ጸጋዬ ገብረ መድህንን ውለታ መክፈል ይሆናል የኃይለ ሥላሴን ውለታ መክፈል ይሆናል። ተፈሪ መኮንን ጉድሳ ነገ ይሆን ውለታ መክፈል ይሆናል። እንዲያው የነ መንግስቱ ኃይለ ማርያም ወልዴ አያናን ውለታ መክፈል ይሆናል። የነ ሞቲ ጎበና ዳጨን ውለታ መክፈል ይሆናል እና አረ ስንቱ እነ ባልቻ አባ ነፍሶ ስንቱ ስንቱ ተጠርቶ ልትሆ ነው እና እንግዲህ በእርግጥ ኦሮሞነት የሌለበት ኢትዮጵያዊ የለም። እስቲ እናንተ ወደ ኋላ ቁጠሩና የእናንተኑ ይሁት። ስለዚህ እንደ አፋን ኦሮሞ በጣም የመጣፍጥ በጣም ሰፊ የሆነ ቋንቋ ስለሆነ ልጆቻችንም ይጠቀሙበታልና እናስተምራቸው። አመሰግናለሁ። የተከበራችሁ አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት 2059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። አንድ ሀፍታ የሙዚቃ እረፍት እንስጣችሁና ወደ ቀሪዎቹ ዝግጅቶቻችን እናልፋለን።

ማህሙድን እናመሰግናለን። መቼም ጣዕሙ ከማይነጥፈው ከማህሙድ አህመድ የዘጌታ ያሉ ጣዕመ ዜማዎች አንዱን ነበር ያሰማናችሁ። አሁን ከምሽቱ ሶስት ሰዓት ከ38 ደቂቃ ሆኗል ዋሽንግተን ዲሲ እና አካባቢዋ ላይ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ ነው። የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። አስር የኤርትራ የእግር ኳስ ቡድን አባላት ቦትስዋና ውስጥ ጥገኝነት መጠየቃቸውን ሮይተርስ ዘገበ። ከሰብአዊ መብት ረገጣ ጋር በተያያዘ ክስ በተባበሩት መንግስታት ድርጅት ምርመራ እየተደረገባት የምትገኘው ኤርትራ ተከታታይ የአትሌት መክዳት ሲገጥማት እንደቆየ ሮይተርስ በዘገባው ጨምሮ አውስቷል። የኤርትራ ብሔራዊ የእግር ኳስ ቡድን ቦትስዋና የሄደው ለዓለም ዋንጫ ማጣሪያ ውድድር መሆኑ ነው የተነገረው። ኤርትራውያኑ የእግር ኳስ ተጫዋቾች ዛሬ ወደ ሀገራቸው ለመመለስ አውሮፕላን ውስጥ አንገባም በማለታቸው በፖሊሶች መያዛቸውን ዲክ ቤይፎርድ ለሮይተርስ የዜና አገልግሎት እንደተናገሩ ተጠቅሷል። እሳቸው ጥገኝነት የጠየቁትን ሰዎች እንዲወክሉ የኤርትራ የሰብአዊ መብትና የዲሞክራሲ ንቅናቄ በተባለ ቡድን የተቀጠሩ መሆናቸው ተመልክቷል። ባለፈው ወር በኢቦላ በሽታ ታመው ሲታከሙ የነበሩት እንግሊዛዊት ነርስ በሽታው እንደገና አገረሸባቸው በጸና ታመሙ ተባለ። ነርሷ የታከሙበት የለንደኑ ሮያል ፍሪ ሆስፒታል ባወጣው መግለጫ ፖሊን ካፍርኪ ሕመማቸው እየተባባሰ መምጣቱን ስንገልጽ በሀዘን ነው ብለዋል። ነርሷ ቀደም ብሎ ታመው ከነበረበት ከኢቦላ በሽታው የተዛመደ ነገር ግን ያልተለመደ ሕመም በመታመማቸው ስኮትላንድ፣ ግላስጎ ከተማ ከሚገኝ ሆስፒታል ወደ ለንደን እንዲዛወሩ መደረጉ ታውቋል። ቆንጂት አመሰግናለሁ ለዋና ዋና ዜናው። አሁን ወደ ዝግጅታችን መደበኛ ክፍለ ጊዜ እናልፋለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ዝግጅት ነው እያደመጣችሁ ያላችሁት። ለአራት ሰዓት 20 ጉዳይ ሆኗል። አሁን ኢትዮጵያውያን በአሜሪካ በዛሬው ዝግጅታችን በቅርቡ በአንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ወይም ኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅናና ሽልማት ካገኘ ኢትዮጵያዊ ጋር አዲሱ አበበ የጀመረውን ውይይት ያጠቃልላል። እንግዳችንን ለማስታወስ እዚህ ዋሽንግተን ዲሲ ውስጥ በሚገኘው ሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ቴክኖሎጂ ዲሬክተር የሆነው አቶ አንተነህ ታደሰ ግርማ ነው። ባለፈው ውይይት የኢንተርኔት ጥቃት ከመድረሱ በፊት እንደምን ማስወገድ ወይም ማክሸፍ እንደሚቻል ጠቁመናል። ዛሬ ደግሞ የምንገለገልበትን ኢሜይል ማን ነው የሚያስተናግደው ወይም የሚቆጣጠረው የሚለውን ጥያቄ ከሚመልስበት ይጀምራል። አዲሱ አበበ ነው ወጣቱን እጩ ዶክተር አንተነህን ያነጋገረው። ክላውድ ኮምፒውቲንግ የኢንተርኔትን አገልግሎት በመጠቀም አስፈላጊውን የቴክኖሎጂ አገልግሎት መተግበር ማለት ነው። እንግዲህ የኢሜይል አገልግሎቶች በአብዛኛው እየተስተናገዱ ወይም እየተሰጡ የሚገኘው በዚህ በአዲሱ የክላውድ ቴክኖሎጂ ውጤት ነው። እንግዲህ የሚገለገልበት ኢሜይል ሰርቪስ የሚስተናገደው የት ነው ሲባል ነው ምላሽ ለማግኘት የሚያስቸግረው። በአብዛኛው አሁን የኢሜይል ተጠቃሚ ጂሜይል አሊያም ያሁነው የኔ ኢሜይል እንላለን እዚህ ላይ ሌላውን ታላቅ ድርጅት ትልልቅ ድርጅቶች ማይክሮሶፍት ያሉትን ሳንረሳ ማለቴ ነው። አሁን ለምሳሌ እስከ ሁለት ሺ አስራ አራት አመተ ምህረት ድረስ ያሁ ከአምስት መቶ ሚሊዮን በላይ ተጠቃሚዎች አሉት በመላው ዓለም ላይ ጂሜል ደግሞ ከዛ በላይ ነው ተጠቃሚዎች ያሉት። ይህ እንግዲህ በመላው ዓለም መሆኑ ነው። እንግዲህ ምንም አይነት የአገልግሎት ክፍያ በማንሰጥበት ሁኔታ ላይ ሆን ይህንን ሁሉ በመቶ ሚሊዮን የሚደርስ ተጠቃሚ ለማስተናገድ የሚወስደውን ውጪ ስናስበው ላይ ከኅሊና በላይ ነው። በዚህም የተነሳ እነዚህ ትልልቅ ድርጅቶች ማለት እነ ያሁ እነ ጉግል የኢሜይል አገልግሎቱን ለማካሄድ ለእነሱ በሚመች ሁኔታ ከምንም በላይ እነሱ አነስተኛ ወጪ በሚያወጡበት አገር ላይ ቺፕ ሌበር ወይንም ርካሽ የሰው አገልግሎት በሚሰጥባቸው ሀገሮች ላይ የዳታ ማዕከሎቹ ወይንም ዳታ ሴንተር እየተባለ የሚጠራውን ነገር በሚያቋቁሙ ሶስተኛ ወገኖች እጅ የኢሜል አገልግሎቶቹን አሳልፈው ይሰጣሉ። ምክንያቱም የእነሱ ዋና ገቢያቸው የማስታወቂያው ስራ ስለሆነ ትኩረታቸው እዛ ላይ ነው። ስለዚህ ኢሜሎቻችን አሁን ሰርድ ፓርቲ ወይም ሶስተኛ አገልግሎት በሚሰጡ ሰዎች እጅ ወደቀ ማለት ነው። እኛ ጉግል ነው። ጉግል ግን ለሌላ አሳልፎ ሰጥቶታል። እዛ አድሚኒስተር የሚያደርጉት ደግሞ የተለያዩ ሰዎች ናቸው። እንግዲህ አንተ ኢሜይል ለምሳሌ ህንድ ሀገር ይሆናል፣ የኔ ኢሜይል ሜክሲኮ ይሆናል፣ አንዱ ደግሞ ሳውዝ አፍሪካ ይሆናል። ኖበዲ ኖውስ፣ ማንም አያውቅም። በዚህ የተነሳ ነው የኢሜይል ሴኩሪቲ ወይም ደህንነት ጉዳይ አሳሳቢ ብቻ ሳይሆን ከፍተኛ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው። ጥንቃቄው እንግዲህ ዋናው እንዴት ነው መጠንቀቅ የሚቻለው? በጣም ወደምንጠነቀቀው እስከምኑ አንድ ናንድ መልክ አንድ የሚጠቅም ነገር ልንገር፣ የዚህ የክላውድ ኮምፒቲንግ ላይ አለ። ይሄ ክላውድ ኮምፒቲንግ አንድ ራፒድ ላስቲሲቲ ወይንም እንዳንተ እንደ ተጠቃሚው አጠቃቀም የሚፈልገውን ሪሶርስ የመስጠት ባህሪ አለው። ለምሳሌ አሁን ጉግል ወይንም ያሁ አርባ ጊጋባይት ቦታ ሰጥቻለሁ ይልሃል አካውንት በምንከፍትበት ጊዜ ለኢሜይልህ ማስቀመጫ የሚሆን ማለት ነው። ለአንዱ ደግሞ ሀምሳ ለአንዱ አርባ ሊሉ ይችላሉ። ግን አብዛኛው ተጠቃሚ ከሶስት እና ከአራት ወይ ከአምስት ጊጋባይት በላይ አይጠቀምም። ያንን የቀረውን አርባ እና አርባ አምስት ጊጋባይት ዝም ብሎ አይተውትም። አሁን ነው ካልተጠቀምክበት፣ ግን ያንን ያለውን ቦታ ለሌላ ተጠቃሚ አሳልፈው ይሰጡታል። እና አሁን ኢሜይልህ አንድ ቦታ ብቻ ሳይሆን አንድ ኮምፒውተር ላይ የመስተናገድ እድል አለው ማለት ነው የኔና ና ያንተ ኢሜይል አሁን አንድ ኮምፒውተር ላይ ወይ ህንድ ነው አንድ ቦታ ላይ ቁጭ ብሏል ማለት ነው። እንግዲህ የአንድ ኢሜይል ተጠቃሚ ለምሳሌ አንተ አካውንት ኮምፕሮማይዝ ወይንም በአጥቂዎች እጅ ከወደቀ የኔም ኢሜይል በ በዛ ሰው የእጅ ወይ በዛ አጥቂ እጅ ለመውደቅ እድል አለ ማለት ነው። ጥያቄው ውስጥ የሚገባ ጉዳይ አይደለም። እነዚህ አጥቂዎች በቀላሉ ኢሜይሎቻችንን ብቻ ሳይሆን አሁን ኢሜይል ለመላላክ የምንጠቀምባቸውን ላፕቶፖች ኦር ኮምፒውተሮች በቀላሉ ኮምፕሮማይዝ አድርገው መቆጣጠር የሚችሉበት ሁኔታም ሊፈጠር ይችላል። ጥንቃቄዎች ሊደረጉ የሚገባቸው የተወሰኑትን ጥንቃቄዎች ለመግለጽ ትንሽ ስሞክር፣ እንግዲህ አንደኛ በተቻለ መጠን ሚስጥራዊና ግላዊ ዶክመንቶች በኢሜይል ስንለዋወጥ፣ አታች እያደረግን የአታችመንት የምንለው ወይም አያይዘን የምንልካቸውን ነገሮች ስንልክ በቀጥታ እነዛን ዶክመንቶች ከኤክስተርናል ሚዲያ ወይንም ከፍላሽ ሚዲያ ላይ መላኩ ወይም ኤክስተርናል ድራይቭ ሃርድ ድራይቭ የምንለው ይሄ ሞባይል የሆነው በዩኤስቢ እየተጠቀምን ከኮምፒውተር ጋር እያገናኘናቸው የምንጠቀምባቸው እነሱን መጠቀም ይመከራል። እነዚህን ዶክመንቶች ቢቻል ከሃርድ ድራይቭ ኮፒ አድርጎ ማስወገድ፣ የኢሜል ተቀባዩም የሚላኩለት እነዚህ ሚስጥራዊ ዶክመንቶች ከተቀበለ በኋላ እሱም ተመሳሳይ እርምጃ መውሰድ እንዳለበት መነጋገር ተገቢ ነው፣ እንደ ዶክመንቱ ምስጢራዊነት ማለት ነው። ሁለተኛው ይህንን ከላይ የተጠቀሰውን እንግዲህ ማድረግ ካልቻልንና ኢሜይላችን ባቂዎች እጅ የመውደቅ ምልክቶችን ካየን ወዲያውኑ በተቻለ መጠን የምንጠቀምበትን ኮምፒውተር ከኢንተርኔት ግንኙነት በማቋረጥ ኮምፒውተሩ ላይ የሚገኙ ጠቃሚ ዶክመንቶችን ወደ ሌላ ሚዲያ መገልበጥ የመጀመሪያው ተግባራችን መሆን አለበት። ከዛ ልክ ሱም ካደረግክ በኋላ ኢሚዲየትሊ የኢሜል ፓስወርድህን መለወጥ አለብህ። ኢሚዲየትሊ ከዚህ በኋላ እነዚ ሰዎች የሚያገኙት የድሮውን የሚመጡት አዲስ ፓስዎርድ በምታስገባበት ጊዜ ለእነሱ ሌላ ሁሉ ነገር ይመሳጠርባቸዋል። ከዛ ጨዋታ ውጭ ትሆናለህ ማለት ነው። ለጊዜው ከዚህ ውጭ ከሆነ ግን እና ምንም መንቀሳቀስ የማትችል ከሆነ ያለህ እድል ቀጥታ የሰርቪስ ፕሮቫይደርህን ወይም አገልግሎት የሚሰጥህን ድርጅት መጠየቅ እና ኮንታክት ማድረግ ተገቢ ነው። መጠየቅ ምን ለማግኘት አለ። ሊሉህ የሚችሉት ነገር ካለ እንኳን የሚሰጡህን እርዳታ ለ ማየት ትችላለን። አንዳንዴ ይጠለፋል ስልክ ይባላል። አሁን በምንድን ነው መጠለፉን የምናውቀው እና ይሄን ለማስወገድስ ምን ማድረግ እንችላለን? ዋና ዋና ችግሮቹ ሁለተኛው ነው። አንደኛው በቀጥታ ንግግሩን መጥለፍ ወይም የተቀመጡ ድምጽ መልእክቶችን መቆጣጠር ሲሆን ሁለተኛው በስልክ ውስጥ የተከማቸውን ግንኙነት የተከማቸው ማንኛውንም ፋይል ወይም ዶክመንት መቆጣጠርና መውሰድ ነው። የመጀመሪያው ከተመለከትን፣ የቀጥታ ንግግሩ ጠለፋውም ሆነ የድምፅ መልዕክት መቆጣጠር የሚችሉት እንደምናስበው ሳይሆን ብዙውን ከርቀት ሳይሆን እዛው የሞባይል ወይም የስልክ አገልግሎት ሰጪ የሆኑ ድርጅቶች ወይም በቅርብ የስልካችንን ሚስጥር ኮድ የሚያውቁ የቅርብ የወዳጅ ጠላቶቻችን ናቸው። እንዲህ ለማለት ቅድቦ ወዳጅ ጥላት ለምሳሌ፣ አንድ ሰው ያንተን የስልክ መግቢያ ኮድህን ፓስወርድህን ሁሉን ካወቀ ሪሞትሊ ቁጭ ለድ የመልእክቶችህን ለመስማት ከውጭ እንደምንችለው ያ ሰው ቁጭ ብሎ ከውጭ አንተን ስልክ ደውሎ አንተ ስልክህን የማታነሳበትን ሰዓት ካየ ያንተን የተቀማቸውን የድምጽ መልእክቶችን መስማት ይችላል ማለት ነው። ከዚህ በተጨማሪ የሞባይል ስልክ ግንኙነቶች ከመገናኛ ታወሮች ውጭ ለምሳሌ ዋይፋይ ይባላል። በብዛት አሁን ለምሳሌ እዚህ ቦታ ዋይፋይ ያለ፣ እዚህ ቦታ ዋይፋይ ያለ ኢንተርኔት ለማግኘት ነው። እዚህ ላይ ግን አንድ በጣም አስተዋል የሚገባ ነው። ዋይፋይ የምንጠቀመው ሴኪውርድ ማለት ፓስወርድ ከሌለው የተለያዩ ሴኩሪቲ ነገሮች አሉ፣ አብሮት ያሉ አንዳንዶቹ፣ ብዙዎቹ ኦፕን ናቸው፣ ፐብሊክ ናቸው። እንደዛ አይነት ፐብሊክ ቦታዎች በዚህ እነዚህ ኮፊ ሾፖች፣ ቡና የሚጠጡበት ሬስቶራንቶች፣ የመዝናኛ ቦታዎች ላይ እዛ ላይ በተቻለ መጠን ስልካችንን ከፍተን የኢንተርኔት አገልግሎት ባንጠቀም ይመረጣል። ምክንያቱም እዛ ቦታ ላይ አንድ ሰው ፊሽ ማለት አደን ላይ የወጣ ሰው ማለት ነው። ቁጭ ብሎ የምታረግ ከሆነ ቀጥታ ቁጭ ብሎ ያውላል የምትሰራውን ነገር ሁሉ ካለው እና ዋይፋይ በምንጠቀምበት ጊዜ ጊዜ በተቻለ መጠን ሴኪውርድ ያልሆነ ዋይፋይ ሰርቪስ የሚሰጡ ቦታዎች ላይ ምንም አይነት የባንክ ትራንዛክሽን ወይንም አላስፈላጊ የኢንተርኔት አክሰስ ማድረግ ቢቀር ከሁሉ በላይ ይመረጣል። አሁን ጠለፋ ስንል አሁን አንዳንድ ሰው ወደ ኢትዮጵያ ወይም የትም ሲደውል ስልክ የተጠለፈ ስልኬን አደመጡ እንደዚህ የሚል እነሱ እነሱ እንዴት ነው አክሰስ ይሄንን ማግኘት የሚችሉት? ወል ሁለት ነገር አለ እዚ ላይ አንደኛ ነገር ምልህ የምትጠቀምበትን ስልክ ቁጥሮች ከታወቁ እዛ ስልክ ቁጥሮች ተመርጠው ኦረዲ እዛ የትኛውም ታወር ላይ እንቅስቃሴያቸውን መቆጣጠር ይቻላል። ይሄ ትንሽ ቴክኒካል የሆነ ነገር ስለሆነ ነው። ቁጥር ለምሳሌ ወደ ሁለት ዜሮ ሁለት አንድ አንድ አንድ ሁለት ሁለት ሁለት የሚመጣ ቁጥልክ ያስልክ ሲደወል ሲግናሎች አሉ። የሚለዋወጧቸው ከታወርስ ወዳሉ ታወር የሚለዋወጧቸው ሲግናሎች አሉ እነዛ ታወሮች ያንን መልእክት በሚያስተላልፉበት ጊዜ ድረስ ያ ላይን ጠቅላላ ተጠልፎ ቁጭ ይላል። ኦልሬዲ ያ ላይን ክፍት ነው ለመጠለፍ እና በሙሉ የምትነጋገሩን ነገር ያንን ነገር ቀርቶ የማስቀመጥ ፕሮባብሊቲ የተነከረ ነው። ጠላፊው ግን ያው አገልግሎት የሚሰጠው ድርጅት ነው ማለት ብዙ ጊዜ ዘጠና መቶ ማለት ይችላለሁ። ምክንያቱም እነሱ ናቸዋ ሰርቪሱን የሚሰጡ ቁጥሮች፣ ቁጥሮች አግሪመንት በሙሉ እነሱ ጋር ነው ያለው ጠቅላላ። መቼም ይሄ ትንሽ መጠቅ ያለ ሳይንሳዊ ትንታኔ ነው። በጣም አመሰግናለሁ። ምናልባት እንደው እስካሁን ያልከውን ነገር የሚያጠቃልል ያልተነገርን ነጥብ ካለ አጠር አድርገህ ብትነግረን ውይታችንን እናበቃለን። ስልካችንን በተቻለ መጠን ከራሳችን ጋር ማድረግና በተለይ ፐብሊክ ቅድም እንደነገርኩት መዝናኛ ቦታዎች ላይ ትተን አለመነሳት። ሁለተኛ የስልካችንን የመግቢያ ኮድ በተወሰነ ጊዜ የመለወጥ ልምድ ይኑረን። ፓስወርድ ይኑረው፣ ኦፕን አናድርገው ስልኩ። ሶስተኛ በስልካችን ላይ ምንም አይነት የባንክ ወይንም የክሬዲት ፒን ነምበሮችን አለ አለማስቀመጥ በምንም አይነት ስልካችንን ተጠቅመን የአንሴኪር የሆኑ ዋይፋይ ኮኔክሽን ውስጥ አለመግባት። ብሉቱዝ በተለይ ብሉቱዝ ተጠቃሚዎች አሁን ብዙዎቹ ሙዚቃ ይሰማሉ፣ መኪና እየነዱ ይጠቀማሉ። እነዛን ነገሮች በማንጠቀም ሰዓት ፕሊዝ አጥፏቸው፣ ተርን ኦፍ አርጉት። የብሉቱዝ አጠቃቀሙን አጥፏቸው። ስትጠቀሙ አሁን አርጉት፣ ማንጠቀም ከሆነ ግን ያንን ነገር ማጥፋት። የመጨረሻ ምልህ ነገር ቢኖር በተቻለ መጠን በስልካችን ውስጥ ፕራይቬት ወይንም ኮንፊደንሻል እነዚህ የግልና ምስጢራዊ ዶክመንቶች በተለይ በተለይ ፎቶዎች ቢቻል ብዙ ጊዜ አለማስቀመጥ፣ ካልሆነም ባጭር ጊዜ ማውጣት። ሌላው ደግሞ የጽሁፍ ቴክስቶች ሜሴጆችን የማናውቀው ወይም የሚያጠራጥረን ነገር ከሆነ ካሎ ከሆነ አለመክፈት ወደያውኑ ማጥፋት አለመቅፈት ያንን ከእነ ላኪው ሳትከፍተው ማጥፋት ራሱን ሜሴጁን ማጥፋት ገና ሳትከፍተው። እሱ ልምድ ሊኖረን ይገባል። ከሁሉ በላይ በጣም አመሰግናለሁ። አዲሱን አዲሱንና በሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ቴክኖሎጂ ዳይሬክተር አቶ አንተነህ ታደሰ ግርማን እናመሰግናለን። ከጥቂት ወራት በኋላ ዶክተር እንደሚሆን ወጣቱ የሳይንስ ሰው ቀደም ሲል አሳውቀናል። አሁን ወደ ተከታዩ ዝግጅት እናልፋለን። ዲሞክራሲ በተግባር በአፍሪካ ለሲቪል ማህበረሰቡና ለምርጫ ታዛቢ ቡድኖች የሚሰጠው እርዳታ ቀጣይነት እንዲኖረው የዲሞክራሲ ደጋፊዎች ጥሪ አስተላልፈዋል። የዲሞክራሲ ኃይሎች አምባገነን መንግስት ስልጣን ላይ ለመቆየት ሲሉ የሚጠቀሙባቸውን እጅግ ውስብስብና ሕጋዊ ዘዴዎች ሊቋቋሙ ይገባል ሲሉም ያስገነዝባሉ። በቅርቡ በዋሽንግተን ስለ አፍሪካ ምርጫዎችና መልካም አስተዳደር የጠረጴዛ ዙሪያ ውይይት ተካሂዶ ነበረ። ባልደረባችን ዊሊያም ኢግል ያጠናቀረው ዘገባ ለምሽቱ ዲሞክራሲ በተግባር ይዘነዋል። ሰሎሞን ክፍሌ እንደሚከተለው ያቀርበዋል። አፍሪካውያን በሚቀጥሉት ጥቂት ቀናትና ወራት ውስጥ ምርጫዎችን ያካሄዳሉ፣ ያካሄዱም አሉ። በቅርቡ ሕዝቡ ድምፅ ለመስጠት ከሚወጣባቸውና ከሚሰጥባቸው ሀገሮች መካከልም ታንዛኒያ፣ አይቮሪኮስት፣ ጊኒ እና ማዕከላዊ አፍሪካ ሪፑብሊክ ይገኙባቸዋል። ዴቭ ፒተርሰን እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲ ተቋም የአፍሪካ ዲሬክተር ናቸው። በየትኛውም የዓለም ሀገር የሚካሄድ ነጻና ትክክለኛ ምርጫ ግልጽነትን ተጠያቂነትንና መልካም አስተዳደርን ማካተት ይኖርበታል ይላሉ። ይሄ ግን ብዙ ጊዜ ተግባራዊ ሲሆን አይታይም። ፒተርሰን እንደሚሉት በናይጄሪያና ሴኔጋል ድምፅ ሰጪዎች ምርጫዎች በሚካሄዱበት ጊዜ ሁሉ ያለመታከት እየወጡ ይሳተፋሉ ምንም እንኳ አንዳንዶች በእነዚህ ሁለት አገሮች የመልካም አስተዳደር እጦት እንዳለ ቢከራከሩም፣ በሌላ በኩል ደግሞ በኢትዮጵያና ሩዋንዳ መሪዎቻቸው ምንም እንኳ ተቃዋሚዎችን በበጎ ዓይን ባይመለከቱና ተቃዋሚዎችም ህዝባዊ እይታቸው አናሳ ወይም ፈጽሞ የሌለ ቢሆንም ከናይጄሪያና ሴኔጋል በተሻለ ሁኔታ ምርጫዎችን ያስፈጽማሉ ሲሉ በርካታ የልማት ጠበብት መናገራቸውን ፒተርሰን ይጠቅሳሉ። እናም የርሳቸው ማለት የዴቭ ፒተርሰንና የሌሎች የዲሞክራሲ ደጋፊ ቡድኖች ግብ በምርጫዎች ሁሉ ዲሞክራሲያዊ ተሳትፎን ማሳደግ ነው። ያ ደግሞ ቀላል አይደለም። የምርጫ ታዛቢዎች የሚሉት በዲሞክራሲ ደጋፊ የለውጥ አራማጆችና ስልጣን ላይ ለመቆየት ሲሉ አዳዲስ መንገዶችን በሚፈጥሩ መንግስታት መካከል ተፎካካሪ ተጽዕኖዎች አሉ። ጄኒፈር ኩክ በዋሽንግተን ዲሲ ጽሕፈት ቤቱን ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ጉዳዮች ክፍል ዳይሬክተር ናቸው። አምባገነን መንግሥታት ተቃዋሚ ፓርቲዎችን ለማሸነፍ ሲሉ ውስብስብና ሕጋዊ መንገዶችን ይጠቀማሉ ሲሉ ያስረዳሉ። ከእነዚህ አምባገነኖች ከሚጠቀሙባቸው መንገዶች መካከልም ጥብቅ የሚዲያ ቁጥጥር፣ ትርጉማቸው በስፋት አሻሚ የሆኑ የጸጥታ ወይም የደህንነት ጥበቃ ሕጎችን ማውጣት እንዲሁም የዲሞክራሲ ደጋፊ መንግሥታዊ ያልሆኑ ከባዕዳን የውጭ እርዳታ የሚያገኙ ድርጅቶችን መቆጣጠር ወይም መዝጋት እንደሚገኙባቸው ይጠቅሳሉ። አንዳንዶቹ አምባገነን መንግሥታት በዲሞክራሲያዊ መንገድ የተቋቋሙ ምክር ቤቶችንና የፍትህ ተቋማትን የፕሬዝደንቶችን የሥራ ዘመን ለማራዘም የሚያስችሉ ሕገ መንግሥታዊ ለውጦች እንዲያደርጉ ያስገድዳሉ ሲሉም ጄኒፈር ኩክ ያስረዳሉ። በአንጎላ ለምሳሌ ይላሉ ኩክ በአንጎላ ለረጅም ዓመታት አገሪቱን ያስተዳደሩት መሪ ሕዝባዊ ድጋፋቸው እያሽቆለቆለ በመጣበት ወቅት ገዢው ፓርቲ ምን አደረገ? ሕጉን አሻሻለ። ከእንግዲህ በኋላ የሀገሪቱ ፕሬዝደንት የሚመረጠው በሕዝብ ድምፅ ሳይሆን በፓርላማው ብዙሃን ምርጫ ይሆናል ሲል አወጀ። የባዕዳን ደጋሾችን እርዳታ በገፍ እንደምታገኘው እንደ ታንዛኒያ ባሉ ሀገሮች እንኳን የመገናኛ ብዙኃኑ ሕግ አእምሮን ይረብሻል። ፖሊስ ያለ ፍርድ ቤት ትዕዛዝ የግለሰብ ኮምፒውተሮችን መያዝ ይችላል። ይህን የሚያደርጉት ደግሞ የሳይበር ደህንነት ለመጠበቅ በሚል ምክንያት ነው። ይህም በተጠያቂነትና በዲሞክራሲያዊ አሰራር ጥረቶች ላይ ከፍተኛ ፈተና ይደቀናል። የዲሞክራሲ ቡድኖች አዳዲሶቹን ቴክኖሎጂዎች ጨምሮ መሰል ፈተናዎችን የሚጋፈጡበትና የሚከላከሉበት የራሳቸው የሆኑ መንገዶች አሏቸው። ኩክ እንደሚያስረዱት እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም የዚምባብዌ ተቃዋሚ ፓርቲ የምርጫ ውጤት ምስሎችን አስደግፎ በማቅረብ እንዳሸነፈ አስታውቆ ነበር። በናይጀሪያም በቅርቡ በተካሄደው ምርጫ ድምፅ ሰጪዎችን በማስተማሩ ከፍተኛ ሚና የተጫወተው የሶሻል ሚዲያ ወይም የማህበረሰብ መገናኛ ብዙሀን ሆኖ እናገኛለን። መራጮች ያላቸውን መብትና ግዴታ እንዲሁም ምርጫዎችን ስለ መቆጣጠር ግንዛቤ ያስጨብጥ የነበረው በስፋት ሶሻል ሚዲያው ነው። የዲሞክራሲ እንቅስቃሴ መሪዎች እንደሚሉት የሲቪል ማህበረሰቦች እንደ ኤኮዋስ ማለትም የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብና ዓለም አቀፉ ኅብረተሰብ አምባገነን መንግሥታት የሚያወጧቸውን ሕግጋት በመዋጋቱ ረገድ ጠንክረው መገኘት ይኖርባቸዋል። ዋና ቢሮውን እዚህ በዋሽንግተን ዲሲ ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ክፍል ዳይሬክተሯ ጀኒፈር ኩክ የሚሉት ምዕራባውያን ፖሊሲ ቀራጮች ዲሞክራሲያዊ ካልሆኑ መንግሥታት ጋር የሚኖራቸውን የረጅም ጊዜ ሽርክና መረጋጋት ጉዳይ ከጥያቄ ማስገባት ይኖርባቸዋል። ጀኒፈር ኩክ In, in, the Cold War, when, you know, በቀዝቃዛው ጦርነት ወቅት የዛይሩ መሪ መቡቱ ሴሴሰኮ ጠንካራው የሴኩሪቲ ሸሪካችን እንደነበሩ እናያለን። የላይቤሪያ መሪ ሳሙኤል ዶም እንደዚሁ የጸጥታ ጥበቃ አጋራችን ነበሩ። ዘረኛዋ ደቡብ አፍሪካም በአንድ ወቅት ስትራቴጂያዊ ሸሪካችን ነበረች። ልማታዊ እድገት እያሳዩ ናቸው በሚባሉት በኢትዮጵያና ሩዋንዳ ደግሞ ኢኮኖሚውን ለሁሉም ክፍት ማድረግ በሚያስችል እሳቤ ካላደራጁ ገደብ ይኖራል። ክሪስ ፎሙኖ እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲያዊ ተቋም ባልደረባ ናቸው። የዩናይትድ ስቴትስ ምክር ቤትና ፕሬዚዳንቱ ለዲሞክራሲያዊ ለውጦች የሚሰጡትን እርዳታ እንዲቀጥሉ ጥሪ ያቀርባሉ። ፕሬዚዳንት ባራክ ኦባማ በጋና ጉብኝታቸው ወቅት ባደረጉት ንግግር አፍሪካ የምትፈልገው ጠንካራ ተቋማትን እንጂ አምባገነን መሪዎችን አይደለም ነበር ያሉት። ወጣት አፍሪካውያን በዛ ንግግራቸው እምነት አድሮባቸዋል። ኦባማ በያሊ ፕሮግራም የመደቡትን መዋልን ዋይም በጸጋ ተቀብለዋል። እናም የምንጠብቀው ይህን መሰሉን ዲሞክራሲን ደጋፊ አቋም እንደሚጠናከር ማረጋገጫ ነው። የአፍሪካ መንግስታት ስልጣን ላይ ለመቆየት ሲሉ ሕገ መንግሥቶቻቸውን ለመቀየር ሲፈልጉ ምዕራባውያን በግልጽ መናገር ይጠበቅባቸዋል። በወዳጅነታችን ልንቀጥል እንችላለን፣ ሕዝቦቻችሁን እየጎዳችሁ በመሆኑ ግን ዓለም ያን እንድታደርጉ አይፈቅድም ማለት መቻል አለባቸው። ክቡራትና ክቡራን አድማጮቻችን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። በምሽቱ ፕሮግራሙ አናዘጋጅ አዳነች ፍስሐዬ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና ቆንጂት ይታየነን፣ አብራችሁን ስለቆያችሁ እጅጉን አድርገን እናመሰግናችኋለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደህና ደሩ።